ዶክተር አባዲ ግርማ የተፈጥሮ ሀብት፣ የአየር ሁኔታና የመሬት መረጃ ጂኦ ኢንፎርሜሽን አጥኝ ናቸው። ቀደም ሲል የትግራይ የእርሻ ምርምር ኢንስቲትዩት ተመራማሪ በመሆን ሰርተዋል። በአሁኑ ወቅት በጊዜያዊው የትግራይ አስተዳደር ውስጥ የክልሉ የግብርና ቢሮ ኃላፊ ሆነው እየሰሩም ይገኛሉ። ባለፈው ዓመት በክልሉ ከተከሰተው የአንበጣ መንጋ ወረርሽኝ ጋር ተዳምሮ በዚህ ዓመት የተከሰተው ጦርነት እየፈጠረ ያለውን ተግዳሮት እንደሚከተለው ያስረዳሉ። ገበሬው ምርቱ ሊሰበሰብ አልቻለም። ተበትኗል፣ ተፈናቅሏል። ምርቱም ግማሹ ተቃጥሏል፣ ግማሹ ደግሞ ተዘርፈዋል። በአጠቃላይ በትግራይ ያለው ሁኔታ በጣም ያሳዝናል። ሕዝባችን በታላቅ ስቃይ ነው ያለው። ልጅና ወላጅ ተለያይተው ቤተሰብ የተበታተነበት ሁኔታ ነው ያለው በተለይም የምዕራብ ትግራይ ዞን ህዝብ ተፈናቅሎ አብዛኛው በመጠለያ ቦታ ይገኛል። የትግራይ ሁኔታ በቃላት ከሚገልጹት በላይ አሳዛኝ ነው። ካብ ቃላት ላዕሊ ብጣዕሚ ዘሕዝን የትግራይ ክልል የግብርና ሁኔታ ሰማንያ በመቶ የክልሉን ነዋሪ የሚመለከት መሆኑን የሚናገሩት ዶክተር አባዲ ቀደም ብለው ከተከሰተው የአንበጣ መንጋ የተረፈው የተወሰነ ምርት አብዛኛው ለዝርፊያና ቃጠሎ መዳረጉን ተናግረዋል። የታረዱና የተቃጠሉ የቤት እንስሳቶች በአንዳንድ ስፍራዎች የፍራፍሬና አትክልት ማሳዎችን የማውደም ደኖችን እየጨፈጨፉ ወደ ከሰል ምርት የመቀየር ድርጊት መፈጸሙን ይናገራሉ። ገበሬዎች እርሻ እንዳያርሱ የተከለከሉባቸው ስፍራዎችም አሉ። ባይናቸው የግብርና ቢሮ ኃላፊ እኔ በግልጽ ነው የምነግርህ። ከማንም ጋር የፖለቲካ ትስስር የለኝም። ሳይንቲስት ነኝ። ትግራይን ገበሬዎችን ለማገዝ ነው የገባሁት። የኤርትራ ጦር በተቀጣጠራቸው አካባቢዎች በአብዛኛው ገበሬዎችን እንዳታርሱ ይለዋቸዋል። ምርታቸው ሳይቀርም እየተዘረፈ ነው። ትልቅ ችግር ላይ ናቸው። ባለፉት አስር ቀናት ስለዚህ ጉዳይ መረጃ የለኝም። ግን ሌላው ቀርቶ ቀንበር እና ሞፈር እየተሰበረ እየተቃጠለ ነው ያለው። በአጠቃላይ እህልም ሆነ እንስሳት በሙሉ እየተዘረፈ እየተወሰደ ነው። በአብዛኛው ይህን የሚፈጽመው የኤርትራ ጦር ሰራዊት ነው። ዶክተር አባዴ የተናገሩትን በሚደግፍ መልኩ ቪኦኤ ባለፈው ሰኞ ያነጋገራቸውና በመካከለኛው የትግራይ ዞን ናአዴር አዴቶ ወረዳ አዲህ ሁፃ በተባለ ቦታ የሚኖሩት ለደህንነታቸው በመስጋት ስማቸው እንዳይጠቀስ የፈለጉ አንድ አርሶ አደር ከአክሱም ከተማ ይህንን ብለዋል። ወደዚህ ከመጣን 15 ቀናት ሆኖናል። የአዝመራ ወቅት ነበር። በሬዎቻችሁ ካልፈታችሁ እያሉ እርምጃ መውሰድ ሲጀምሩ ተፈናቅለን መጣን። ህብረተሰቡን ማረስና ዘር መዝራት ሲጀምር ሰራዊቱ ወደ ገጠር ሲበተን ማምለጥ የቻለ አምልጠናል። የኤርትራ ሰራዊት አባላት ናቸው አስፈትተው ያባረሩን። እኔን አልያዙኝም። እዛ ሲደርሱ በሬዎቹ እየተጠመዱ ትቻቸው ሮጬ ሸሸው። ገበሬዎቹን መምታት ሲጀምሩ ወጣት ስለሆንኩ ይገድሉኛል ብዬ ሮጬ አመለጥኩኝ። ሌሎች ግን ይዘው እንዳያርሱ አስፈቷቸው። አፋጣኝ እርምጃዎች ካልተወሰዱ ከሶስት እስከ አምስት ዓመታት ውስጥ አሳዛኝ ነገር ሊፈጠር እንደሚችል የሚያስጠነቅቁት ዶክተር አባዲ የበጀት እጥረት ቢኖርም በክረምት ውስጥ እርሻን ለማስጀመር በጦርነቱ የወደሙና የተዘረፉ የወረዳ ግብርና ቢሮዎችን መልሶ ለማደራጀት ሰራተኞችን ወደ ነበሩበት ለመመለስ በተወሰነ መልኩ እየተሰራ እንደሆነ ይናገራሉ። የማዳበሪያ ስርጭትን በተመለከተ ይህንን ብለዋል። ማዳበሪያ በጣም ወሳኝ ስለሆነ የክልሉ መንግስት ዋስትና ሰጥቶን ስምንት መቶ ሺህ ኩንታል ማዳበሪያ ወደ ትግራይ ለማምጣት ጨርሰናል እስካሁን 220 ሺህ ኩንታል ወደ ክልሉ ገብቷል ቀሪውም ይገባል የሚል እምነት አለኝ እስካሁን ያስገባ ነው ወደ ገበሬው ማቅረብ ጀምረናል የትግራይ ክልል ግብርና ቢሮ ኃላፊ ዶክተር አባዲ ግርማይ በክልል ውስጥ የገጠሙ ግብርናውን የሚመለከቱ ችግሮችን ለመቅረፍ ከአጋር ድርጅቶችና ሌሎች አካላት እርዳታ ለማሰባሰብ እንደጣሩና ከብዙዎቹም መልካም መልስ ማግኘታቸውን ይገልጻሉ። በቅርቡ በተወሰኑ ቦታዎች ማረስና መዝራት የጀመሩ አርሶ አደሮች መኖራቸውንም ጠቁመዋል። በትራክተር እርሻ ማገዝ፣ ከለጋሾች በተገኘ ገንዘብ ዘጠና ሺህ ኩንታል ዘር ለመግዛት መንቀሳቀሳቸው ከተጠቀሱት የቢሮአቸው ጥረቶች መካከል ናቸው። እስካሁን 12 ሺ ኩንታል ዘር በእጃቸው መግባቱን የሚናገሩት ኃላፊው ትልቁ ፈተና ዘርና ማዳበሪያን ማጓጓዝ እንደሆነና አብዛኞቹ ሾፌሮች ከመሃል አገር ወደ ትግራይ ለመምጣት አይፈልጉም። በተጨማሪም ማዳበሪያው ጅቡቲ ወደብ ላይ ነው ያለው። ይህም በአጠቃላይ የሀገሪቱ ችግር ነው ይላሉ። ስለ ማዳበሪያ የሚሆን ዘር ሲያስቡ ምዕራብ ትግራይና ደቡብ ትግራይን ጨምሮ ለማከፋፈል በቅድ ላይ እንዳለ ገልጸዋል። ከምዕራብ ትግራይ ህዝብ 65 በመቶ የሚሆነው ወደ 550 ሺህ የሚጠጋ ህዝብ ተፈናቅሎ ሽረ ላይ እንደሚገኝም ገልጸዋል። የትግራይ ክልል ጊዜያዊ ምክትል አስተዳዳሪ ባለፈው ሳምንት ለመንግስት ሚዲያ በሰጡት መግለጫ ዘር ወደ ትግራይ እንዳይገባ ስለመከልከሉ ገልጸው ነበረ። ለመሆኑ አሁን ማዳበሪያና ዘር ወደ ትግራይ ስለማስገባት ያለው ሁኔታ በምን ላይ ይገኛል? ዶክተር አባዲ ይህንን መልሰዋል። እዚ ዘር ኦሮሚያ ክልላዊ መንግስት የተባለው ዘር የኦሮሚያ ክልል መንግስት የሰጠን ዘር ነው። በዚህ አጋጣሚ ላመሰግነው ፈልጋለሁ። 3758 ኩንታል ነው ያገዘን። ቆቦ ላይ እንደደረሱ እዛ ያሉ ጠባቂዎች ሊያሳልፏቸው ፈቃደኞች አልነበሩም። በስንት ትግል አሳልፈነዋል። ከዚያ በኋላ ብዙ ችግር የለም። ወደፊት ምን እንደሚያጋጥመን ግን አናውቅም። ዶክተር አባዲ በጦርነቱ ምክንያት በአስቸጋሪ ሁኔታዎች ውስጥ ላለው የትግራይ ገበሬ ከስራ ባልደረቦቻቸው ጋር በመሆን ከአጋር ድርጅቶች ወደ 830 ሚሊዮን ብር ማሰባሰባቸውን የሚናገሩት ዶክተር አባዲ ለተደረገው እገዛ ምስጋና አቅርበዋል። መንግሥት ሊኖር የሚችለው ሕዝቡ ሲኖር ነው የሚሉት ኃላፊው የፌዴራሉ መንግስት ለክልሉ ህዝብ በችግሩ ጊዜ ሊደርስለት እንደሚገባ ተናግረዋል። ከዚህ በተጨማሪ በውጭ ሀገራት የሚኖሩ የክልሉ ነዋሪዎችም ሆነ ሌሎች ሰብአዊነት የሚሰማቸው ሁሉ በፈታኝ ሁኔታ ውስጥ ላለው ህዝብ ድጋፋቸውን እንዲሸሩ ጠይቀዋል። ዲሬክት ፍሮም ዋሽንግተን